በዓለም የተመዘገበ ታሪክ ሆኖ አያውቅም። አምና ግን ሆነ ሰባ አንድ ሚሊዮን ያክል ሕዝብ ቤት፣ ሀብት፣ ንብረት፣ ሀገር፣ መንደር ሁሉም የለውም። ካለውም ያው የምጽዋት ነው። በጎርጎሪያኑ አምና 2018 3 ሚሊዮን ስደተኛ ወደ የሀገሩ መመለሱ ተመዝግቦ ለባለጉዳዮች ተስፋ ሰጪ መስሎ ነበረ። የዓለም ሀቅ ግን የመምሰሉ ተስፋ ቅጭት መሆኑ ነው ዚቁም። ዓለም አቀፉ የስደተኞች መርጃ ድርጅት ዩኤንኤችሲአር በእንግሊዝኛ ምህፃሩ እንዳጠናው ሶስት ሚሊዮን ስደተኛ ወደ የሀገር ቀየው በተመለሰበት ዓመት አምና፣ ያጠቃላው ስደተኛ ቁጥር በሁለት ነጥብ ሶስት ሚሊዮን ጨመረ። ጥቅል ቁጥር ሰባ ነጥብ ስምንት ሚሊዮን ሰዎችን የሚያሰድዱ ዋና ዋና ምክንያቶች ያው እንደ ሁሌው ጦርነት፣ ግጭት፣ የገዢዎች ወይም የጉልበተኞች ጥቃት ናቸው። የዩኤንኤችሲአር የበላይ ኃላፊ ፊሊፖ ግራንዴ የስደተኛውን ቁጥር ማየል ዓለም ሰላም ለማውረድ እያለመቻሉ ወይም ያለመፈለጉ ምልክት እያሉትም ለዚህ ሳይሆን አይቀርም። ይህ ለስልጣኔያችን ምን ማለት እንደሆነ ከልብ ማጤን አለብን። የስደተኛ ቁጥር በየዓመቱ እየጨመረ ነው ማለት ባለፉት አምስት ስድስት ዓመታት እየጨመረ ነው። ከጊዜ ወደ ጊዜ ሰላም ማውረድ አልቻልንም ማለት ነው፣ ብዙ ሕዝብ በማሰደድ አምናም እንደ ካቻምና ነው። ሶሪያን የተስተካከለ ሀገር የለም። አፍጋኒስታን፣ ደቡብ ሱዳን፣ ሚያንማር እና ሶማሊያ ሶሪያን ይከተላሉ። ከአጠቃላው ስደተኛ ሁለት ሶስተኛው የእነዚህ አምስት ሀገራት ዜጋ ነው። ዘንድሮ ግን ዩኤንኤች ሲአር እንደሚለው በስደተኛ ቁጥር ቬንዙዌላ የመጀመሪያውን ስፍራ ይዛለች። የቬንዙዌላ ፖለቲካዊ ቀውስ አራት ሚሊዮን ህዝብ ነው ያሰደደው። ከየአምስቱ ስደተኛ አራቱ የተጠለለው በየሀገሩ አጎራባች ሀገራት ነው። ብዙ ስደተኛ በመቀበል ቱርክ የመጀመሪያውን ስፍራ ስትይዝ፣ ፓኪስታን ሁለተኛ ናት። ዩጋንዳ ሱዳንና ጀርመን ከሶስት እስከ አምስት ያለውን ስፍራ ይይዛሉ። በሕዝብ ቁጥር ሲሰላ ደግሞ ትንሽ ሕዝብ ያላት ሊባኖስ ብዙ ስደተኛ በማስተናገድ ከዓለም ቀዳሚውን ስፍራ ይዛለች። ከየስድስቱ የሊባኖስ ነዋሪ አንዱ ስደተኛ ነው። የሜዲትራንያንን ባህር አቋርጦ ወደ አውሮጳ የሚገባው ስደተኛ ቁጥር አምናና ዘንድሮ በእጅጉ አሽቆልቁሏል። በአማካኝ በ45 ሺህ ቀንሷል። አሁንም ግን 140 ሺህ ስደተኛ ኢጣሊያ፣ እስጳኝና ግሪክ ይገኛል። በዚህም ምክንያት ይመስላል ግራንዲ አውሮጶች ጫናውን ለመጋራት ወይም ስደተኞችን ለመከፋፈል ባለመፍቀዳቸው ይወቅሳሉ። ለአውሮጳ ብቸኛው አማራጭ ጫናውን መጋራት ነው። ይህ በጣም ትልቅ ፖለቲካዊ ውዝግብ እንደሚያስከትል እናውቃለን። ይህን ያህል ፖለቲካዊ ርዕስ በመሆኑ አዝናለሁ። ምክንያቱም ጉዳዩ ፖለቲካዊ መሆኑ ጫናውን ለመጋራት በጣም አስቸጋሪ ያደርገዋልና። በምርጫ አሸነፋለሁ በማለት ስደተኞችን ለመቀበል የሚፈልግ መንግስት አይኖርም። ይሁንና በጣም ሀብታም ሰላማዊ በሆነችው አህጉር ስደተኞችን ተከፋፍሎ መርዳት በጣም ቀላል በሆነ ነበር። ግራንዲን ድፍን አውሮጳን የመውቀሳቸውን ያክል ጀርመንን አመስግነዋል። ጀርመን ባለፉት ሶስት እና አራት ዓመታት ያደረገችው ከፍተኛ ድጋፍ እየታወቀ ከዚህ በላይ እንድታደርግ መጠየቅ አስቸጋሪ ነው። ጀርመን ውስጥ እንደ ጎርጎሪያኑ አቆጣጠር በ2017 ጥገኝነት የጠየቀው ስደተኛ ቁጥር 200 ሺህ ነበረ። አምና ግን ወደ 162 ሺህ ዝቅ ብሏል።